የወጣቶች ዓለም የዛሬው እንግዳችን አቶ ፍቃዱ ረታ ይባላሉ። ከአስር ዓመት በላይ በመምህርነት በዋሳ ዩኒቨርሲቲ ስላገለግሉ ከመጽሐፍ ጸሐፊ ወይም ደራሲ ይልቅ መምህርና ተማሪ የሚለው ይበልጥ ይገልጸኛል ይላሉ። ጤና ይስጥልኝ ውድ የወጣቶች ዓለም ዝግጅት ተከታታዮች። ኢትዮጵያ ውስጥ በተለይ ከዩኒቨርሲቲ ተመርቀው ስራ የማያገኙ ወጣቶች ጉዳይ ቁጥር አንድ አጀንዳይ ነው ያሉን አቶ ፍቃዱ የቅርብ ጊዜውን ማይ አፍሪካን ድሪም የተሰኘው መጽሐፋቸውን ጨምሮ እስካሁን አራት መጽሐፎች ጽፈዋል። ሙያዬ ማስተማር ነው እና የጻፍኩትም ጽሁፍ ለተማሪዎች ነው እና ያን ያህል ሌሎች ሰዎች የሚጽፉት ድርሰቶች ወይም ትልልቅ መጽሐፍት እንደዛ አይነት ሙያዊ ሂደቱን ተከትሎ የተጻፈ አይደለም። ታዘር ስቶሪ ነው። እኔ ለተማሪዎች የነገርኳቸው እና በጣም ብዙ ጊዜ ወስጄ የጻፍኩትን ነገር ሳይሆን ግን ሬ በጣም መመኘውን እና እንዲያዳምጡ የሚፈልገውን አካትቻለሁ። በአሁኑ ሰዓት በዩናይትድ ስቴትስ ዩኒቨርሲቲ ኦፍ ኔባርስካ ሊንከን የሶስተኛ ዲግሪ ተማሪ የሆኑት መምህር ፍቃዱ ዴንማርክና ቤልጅየምም የትምህርት ዕድል አግኝተው ተምረዋል። ህይወት ግን ለአቶ ፍቃዱ አልጋ ባልክ አልነበረም። ሁሉ ነገር የጀመረው ከአርባ ሶስት ዓመታት ገደማ በፊት በተወለዱበት የቀድሞ አርሲ ዞን ሴሩ ወረዳ ነው። መጽሐፋቸው ከልጅነት ጊዜያቸው አንስቶ ያሳለፉትን ህይወት ስለሚያወጋ አንባቢያን በራሳቸው ተስፋ እንዳይቆርጡ ያበረታታል የሚል እምነት አላቸው። ምክንያቱም ብዙ የሚያሰናክላቸው ነገር ይበዛል፣ ተስፋ የሚያስቆርጣቸው ጉዳይ ብዙ ነው ያለው የኔን መጽሐፍ ሲያነቡ ምን ያህል እንደ ተቸገርኩ የሚያሳዩ ጉዳዮች አሉ። ለምሳሌ ድህነት፣ ከባድ ድህነት ኤክስፒሪንስ አድርጌ ያለውን የዝርዝሩን ያገኙታል። እዛ ላይ ለትያ ከዩኒቨርሲቲ ገብቼ ስወጣ ብዙ ተቸገረ ያለሁኝ ሱን ያዩታል። እዛ መጽሐፍ ላይ ተካትታለ። እንደዚሁም ከኢትዮጵያ ስወጣም ደግሞ በጣም ዴንማርክ ሀገር ተስፋ አድርጌ ሄጄ በጣም ቻሌንጅ ሊሆንኩበት እጅግ ያዘንብኩበት ኤክስፒሪንስ ገጥሞኛል። ይሄንን ነው ሪያሊስቲክ የሆነ እቅድ እንዲያቅዱ እና ነገን ሲያስቡ በደንብ አስተውለው እንዲያስቡ የሚያደርጋቸው ሀሳብ ተካቷል፣ እዛ መጽሐፍት ላይ እና ከሁሉ በላይ ደግሞ ታሪካቸውን እንዲጽፉም ይጠይቃቸዋል መጽሐፍ አሁን ያሉበት አሜሪካን ጨምሮ የሰዎች መጽሐፍ የማንበብ ልምድ ቀንሷል ይላሉ አቶ ፍቃዱ። ቀድሞውንም ቢሆን ኢትዮጵያ ውስጥ የማንበብ ልምዱና ከተጻፉ ነገሮች መረጃ መውሰድ ልምዳችን አልነበረም የሚሉት መመር ፍቃዱ አጫጭር ቪዲዮዎችን መመልከት ላይ ከማተኮር ይልቅ ወጣቱ የራሱን ታሪክ መጻፍ እንዲጀምር ያበረታታሉ። ለምሳሌ የኔን ቤተሰብ ታሪክ እኔ ካልጻፍኩ ሌላ ሰው ላይጽፍ ይችላል የኔን የግል ህይወቴን ያሳለፍኩትን ውጣ ውረድ እና ጥሩ ነገሩን በትውልድ በሚጠቅም መልኩ እኔ ካልጻፍኩት ሌላ ሰው ላይ ጽፈው ይችላል እና አይዊሽ ስቶሪ ቢጻፍ ግን፣ ማን ነው የሚጽፈው? እኔ ካልጻፍኩት እና ይሄን ነው ዋና፣ ወጣቱ በዛ አይን እንዲያይ በአካባቢያቸው የያዩቸው ዛሬ ቀላል የሚመስሉ የዛሬ አስር ሀያ ዓመት መቶ ዓመት ግን የሚረሱ ታሪኮች አሉ። ያው የተጻፈ ይወረሳል፣ የተነገረ ይረሳል እንደሚባለው እንደሽ ነው። በደንብ እንዲያስቡ ይጠይቃቸዋል። እኔ መጽሐፍ ማለት ነው የራሰውን ታሪክ በሚገልጹበት ጊዜ ለምሳሌ ያው እንደ አብዛኛው የኢትዮጵያ ተማሪ ማለት ይቻላል በችግር ውስጥ ነው ያለፉት። ስራው ትምህርት ቤት ብቻ መሄድ አልነበረም እና የሊስትሮ ስራ ይሰሩ እንደነበረ መጽሐፉ ላይ ይጠቅሳሉ። እስቲ ሰለሱ ትንሽ ይግለጹልን። ላይክ በዛ ሰአት እንግዲህ እኔ በጣም ትንሽ የገጠር ከተማ ሴሩ የምትባል ከተማ የተወለድኩት ያለኩትና የኢኮኖሚ ኦፕሽኑ በጣም ጥቂት ነው ያለው እናትና አባት ብዙ ቢጣጣሩ በዛ ያለ ቤተሰብ ነው ነው ያለው እንደገና በተለይ ገንዘብ በጣም ነበር የሚቸግረን እና አብዛኛው እዛ አካባቢ ያለው ወጣት እንደሚያደርገው አይ ቲንክ አራት ያክፍል ሆኜ ነው የጀመርኩት ጫማ መስፋት ጫማ መጥረግ ምናምን እና እስከ ስምንት ያክፍል ሊስትሮ ነበርኩ እና እዛ ቦታ ላይ ስለገንዘብ ገንዘብ ይነው ሰርቶ ማግኘት ራስን ማገዝ ሴቪንግ ምና ምና የምንለውን በኋላ ካምፓስ ገብተ የምንማረውን ሁሉ ህይወት አስተምራኝ አይቸዋለሁ እና እዛ ቦታ ብዙ ጥሩ ሰዎች አግኝቻለሁ እና ይህንን ነው የጻፍኩት። በተለይ ሊስትሮነቱ በጣም በጣም ደስ የሚለኝ እና ማት ነገር የተማርኩበት ቦታ ነው። መጽሐፍ ስንጽፍ የልጅ ልጆቻችንን እያሰብን እንጻፍ ያሉን መምህር ፍቃዱ፣ እንዲጽፉ የሚያበረታቷቸውን አንባቢያን ስሜታዊ ሆነው እና ሌላውን ሰው በማያስቀይም ሁኔታ ቢጽፉ ሲሉ ያሳስባሉ። ወጣቶች ቢያነቡ የሚሏቸው የትምህርት ዕድል ቁጥር ሁለት ና ማይ አፍሪካን ድሪም የሚለው መጻሕፍታቸውን ነው። የመጀመሪያዎቹ ሶስት መጻሕፍት በነጻ ነው የሚሰጡት። አሁንም በነጻ ነው የሚሰጠው። ነጻ ስሰጫቸው ግን አንዳንድ ሰዎች በነጻ የሚሰጥ ነገር ቫሉ አያደርጉም የሰማሁት የተከፈለበት ማክያቱ እና በነጻ ቢሰጠውን እኩል አይጠጣም ይባላል። የኢኮኖሚ ሰዎች የሚናገሩት ነው። የአማርኛው በየቦታው አለ። ከኔ ሪሰርች ጌት ላይ ዳውንሎድ ማድረግ ይችላለሁ። እኔ ሊንክ ዲ ላይ አለ። ዩቱብ ሊንክ ላይ ያሉ አስቀምጫለሁ። ብዙ ቦታ አድርግ እንዲደርስ ሞክር አድርግ። አብዛኛው ሰው አማርኛውን በቀላሉ ስለሚያነብ ማለት ነው። ይሄኛው ደግሞ ፕሪንት እንዲደረግ ፈልጋለሁ። እዛ ላይ እየሰራ ነው ያለሁት አሁን። ስሙም እንደሚጠቁመው ማይ አፍሪካን ድሪም አቶ ፍቃዱ በእንግሊዝኛ የጻፉት መጽሐፍ ነው አማዞን ላይ ይሸጣል። መግዛት የማይችሉ ግን ከጠየቋቸው በነፃ ለመስጠት ፈቃደኛ ናቸው። ከአማዞን በሚሰበሰበው ገንዘብ ታትሞ ወደ ገጠሩ ማህበረሰብ በቀላሉ መጽሐፍ የማያገኙ ሰዎች ጋር ቢደርስ ምኞታቸው ነው። ሰዎች ከዚህ በእንግሊዝኛ ከተጻፈው መጽሐፍ ምን ሊጠብቁ ይችላሉ? ምንስ ከአማርኛው ለየት ያደርገዋል? ለየት ቢለው ምንድን ነው? ይሄኛው በእኔ ሌቨል ያሉትን ለምሳሌ ውጭ ሀገር የሚማሩ ሰዎች ሊያነቡት የሆነ የሚጠይቃቸው ጥያቄም አለ። እኛ ብዙ ጊዜ የአሜሪካ እንደይም ሲባል እንሰማለ ኖር እንደዚህ ይሄ የውጭ መናፈቅ ኮርባሬቨር እኔ በተለይ በኢትዮጵያ ላይ ስለምሰራ ይሄ መጽሐፍ ኢትዮጵያን በደንብ ይዳስሳል። ቴክኖሎጂዎችን እና ያለውን ፕላትፎርሞች በደንብ እንድንጠቀም የኢትዮጵያን ምሳሌ አድርጌ በደንብ ጽፌ ያለው አይ ሆፕ ሲያነቡት ያገኘታል። እንዳልኩሽ፣ ኢቭን ማግኘት ከባድ እንዳይሆን በነጻ ሁሉ የሰጥተዋቸው ነው ማንበብ እስከፈለጉ ድረስ ያነባሉ። መጽሐፉ ማለት ቶፒኩ ማለት አይደለም ቶፒኩ ጀስት ማርኬቲንግ አንድ መግቢያ ቦታ ውስጡ። ለእኔ አፍሪካ ማለት የኔ ቪሌጅ አስመስዬን የጻፍ፣ ለምን ያ ቪሌጅ አፍሪካ ስለሆነ ማለት እኔ የተመጣውበት ከተማ እስካሁን ድረስ ሰዎች ውሃ ከቤት አይቀዱ፣ ልንገርሽ እስካሁን ድረስ እናቶች በእግራቸው ብዙ ርቀት ሄደው ነው ውሃ ያገኙት። ይሄ አሁን የአፍሪካ ድሪም መሆን ይችላል። ለምን የብዙ ሀገሮች ውስጥ እንዲህ አይነት እውነት አለ። አፍሪካ ውስጥ ወጣት ስራ ማጣት ብት የወጣት ስራ ማጣት ጉዳይ ኢትዮጵያ ስቶሪ ብቻ አይደለም ኮንፍሊክት ብትይ የኢትዮጵያ ስቶሪ ብቻ ሁለተኛ ነገር፣ በእንግሊዝኛ ነው የተጻፈው። ፎርዘ ፈረስታይን እና ብዙ ጊዜ በአማርኛ ስለምንጽፍ ኢትዮጵያ ላይ አብዛኛው ውይይት በኢትዮጵያ በአማርኛ ስለሚደረግ በዚህ አጋጣሚ ስለ ኢትዮጵያ እንዲያውቁ ነው። ሲያነቡ ያገኙታል። ምን ማለት እንደፈለኩ ይገባቸዋል። እንደ እንደ አእምሯቸው ይድገት። ልክ ማለት የእንግሊዝኛ ቋንቋ ጉዳይ በጣም ትልቅ አካዳሚክ አስል ነው ለኢትዮጵያ ተማሪዎች። አንፎርቹኔትሊ የደሃ ልጅ ነው ያንን ፕራይስ ሊከፍለው ኤብሪበዲ የራሱን ቋንቋ እንዲያድግለት የሚፈልገው ልጁን ግን በእንግሊዝኛ ከፍሎ ነው የሚያስተምረው። እኔ ማውቀው እንዴት ነው ይሄ አንደር ሰርቪድ የሆነ ሰው ቋንቋን የሚያሻሽለው? እንዲህ አይነት እድል ካልሰጠሽው እና በእንግሊዝኛ አንዱ የተጻፈበት ነው ሎጂክ ይሄ ነው። አቶ ፍቃዱ በመጽሐፋቸው ስላዩቸው ዘጠኝ ሀገራት ጥሩና መጥፎ ተሞክሮች፣ ስለ ውጭ የትምህርት እድልና ሌሎች ወጣቱን ይጠቅማል ስላሉት ነገሮች ጽፈዋል። የአመራርነት ወይም ሊደርሺፕ ጥናት ተማሪ የሆኑት አቶ ፍቃዱ በዚህ በእንግሊዝኛ የጻፉት መጽሐፍ ላይ ወጣቱን ራሱን ከፖለቲካ ውይይቶች እንዲያረቅና ይልቁንም የግል ግቡ ላይ እንዲያተኩር ይመክራሉ። ለምን? ፖለቲካ ነገር ብዙ ሰውን ይከፋፍላል እንዴ ማንንም ሲያቀራርብ ባላይ ፖለቲካ ተነጋግረው ሰዎች ማለት ነው። እና ፖይንቴ ምንድን ነው? መጀመሪያ መሆን አይችልም ፖለቲካ ልንገርሽ። ለማንም ካሪር ማለት ነው። እንደኛ ውስብስብ ነው ነገሮች። ኢትዮጵያ ብለሽ ስለ ኢትዮጵያ በምታስቢው ልክ ብቻ አይደለም ሪል ፖለቲክስ ማለት ነው። ብዙ ነገሮችን አንደርስታንድ ማድረግ ይፈልጋል። ኢንተርናሽናል ሪሌሽንስ ማወቅ ይፈልጋል። ለእኔ ፖለቲካ ምናልባት የነጻነት ጉዳይ፣ የዲሞክራሲ ጉዳይ ሊሆን ይችላል። ለሌላ ወንድሜ ደግሞ ወንድሙን እህቱን አካሉን ብዙ ነገሩን ዘመዶቹን አጥቶበታል ማለት ነው። ቀላል ቶፒክ አይደለም። እንደው ታሪካችንን እንኳን ብናይ ዝም ብለን የምንነካካው ቶፒክ አይደለም ፖለቲካ። እዚህ ነው የወጣቶችን ቶሎ ያንን አጀንዳ እንዳያደርጉ የምመክረው ማለት ነው። ይህ መጽሐፍ ለንባብ ከቀረበበት ጊዜ አንስቶ 89 ሰዎች በጋራ የሚጽፉበት የመጽሐፍ ጀማሪዎች ክበብ ጀምረናል የሚሉት መምህር ፈቃዱ አምስተኛ መጽሐፋቸውን መጽሐፍ ጀምሯል። የጸሐፊዎች ክበብ ውስጥ ተሳታፊ የሆኑት ሰዎች በሳምንት እስከ ሶስት ገጾች እየጻፉ በአስር ወራት ውስጥ ለመጨረስ አብረን እየጻፍን ነው ይላሉ። መምህሩ ስለ የጸሐፊው ክበብ ይበልጥ ያብራራሉ። በኢትዮጵያ የበጎ አድራጎት ስራ ስለሚሰራ በጎ አድራጎት ክበብ ውስጥ መጽሐፍ ጀማሪዎች ክበብ ጀምረናል። እዛ ክበብ ውስጥ በየሳምንቱ የፈለጉት ቶፒክ ላይ አንዳንዱ ስለ አያቱ ይጽፋል። ሌላው ስለ ትምህርት ቤት ስላስተማሩት ቆንጆ መምህር ይጽፋል። አንዳንዱ የራሱን የትምህርት ጆርኒ ይጽፋል። ከሚስቱ ጋር እንዴት እንደተገናኙ፣ ውጣውረዱን ምናምኑን ይጽፋል። ሌላው ደግሞ ለስ ስኮለርሺፕ እያመለከተ የሄደበት ውጣውረድም ይጽፋል። እና ቶፒኩ እነሱ ናቸው ይመርጡት ኢንካሬጅ የምናደርገው ፊክሽን ሳይሆን ሪል ስቶሪ እንዲሆን ነው። እና ለምን ያ ነው ያልተነገረ የምንለው እኛ እያንዳንዱ ቤተሰብ ውስጥ እኔ ሳየው፣ የእኔ ስቶሪ የብዙ ሰው ስቶሪ እንደሆነ አውቃለሁ። ግን ዝቅ አድርገን ናየዋሉ ዶንት ሀቭ ቱ ቢ ድራማቲክ ሰባሽ የተለየ ስቶሪ እኮ ላይሆን ይችላል። መጽሐፍ ስናነብ ቮካብለሪ እንማራለን፣ ስቶሪ ቴሊንግ እንማራለን፣ ኮንሰንትሬሽን እንማራለን። በማንበብ ሂደት ውስጥ በመጽሐፍ ሂደት ውስጥ ግን እመኚ ማአት እስኪ ነው በተለይ ወጣቶች የሚማሩት ይላሉ። ስለ ግል ታሪካቸውና ተሞክሯቸው መጽሐፍ የጻፉትና ወጣቶች ስለ ታሪካቸው እንዲጽፉና መጽሐፍ እንዲያነቡ የሚያበረታቱት መምህር ፍቃዱ ረታ። ሳምንት በዚሁ የወጣቶች አለም ዝግጅታችን የዝምታ ሰባሪ አዳጊ ሴቶች ዘጋቢ ልሻ እንዳኜ ተጠብቃችኋለች። ልደት አበበ ነኝ። ጤና ይስጥልኝ።